የአሜሪካ ድምፅ ራዲዮ ጣቢያ ነው። መከላከያ ሰራዊቶች ናቸው የገደሉት። በአጠቃላይ ደግሞ ጸጉራቸው ላይ በቀይ ኮፍያ ያላቸው እና አሉ፣ ሌሎችም ደግሞ ከሆምቾ የመጡት አሉ። በአጠቃላይ አሁን የተለያዩ እንትናን አንድ አጋዝ ምናምን ብቻም አይደለም የተለያዩ ናቸው እነሱ

የአምቦ ከተማ የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ ጋዲሳ አደሳሪ ናቸው። የአዲስ አበባው የዩናይትድ ስቴትስ ኤምባሲ በጉዳዩ ላይ የሰጠውን አስተያየት ጨምሮ ዝርዝሩን በእለቱ አብይ ርዕስ ይዘናል። ህዝቦች በየትኛውም አካባቢ ቢኖሩ ያው የኔ ናቸው የማይል ይሄኛውን የኔ ያኛውን የዛኛው ህዝብ እያደረገ በመከፋፈል በህዝቦች መካከል ያለውን የነበረ መስተጋብርም ጭምር ለማፍረስ

የሚሰሩ ኃይሎች በመኖራቸው ምክንያት ነው። የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ናቸው በዛሬው ዕለት ለአገሪቱ ፓርላማ ካሰሙት ንግግር የተወሰደ ነው። ይህንንም በዜና መስሌት ክፍለ ጊዜ እናቀርባለን።

ህገ ወጥ ስኳር እየተዘዋወረ ነው በሚል በአምቦ ከተማ ዋና መንገድ ላይ ለተቃውሞ በወጡ ሰዎች ላይ የመከላከያ ሰራዊት አባላት ተኩስ ከፍተው አስር ሰዎች እንገድለዋል ሲሉ የአምቦ ከተማ ኮሚኒኬሽን ጉዳዮች ኃላፊ ለአሜሪካ ድምፅ ራዲዮ ተናገሩ። ከዜናዎቻችን ውስጥ ነው። ጤና ስጥልን። እንደምናመሻቸው ክቡራትና ክቡራን አድማጮቻችን ከሐሙስ ጥቅምት 16 2010 ዓ.ም

ዝግጅቶቻችን ጋር አስተናጋጆቻችሁ አሉላ ከበደና አዳኒ ፍስሐዬንን ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዓለም ዜናዎችን እናሰማለን። ህገወጥ ስኳር እየተዘዋወረ ነው በሚል በአምቦ ከተማ ዋና መንገድ ላይ ለተቃውሞ በወጡ ሰዎች ላይ የመከላከያ ሰራዊት አባላት ተኩስ ከፍተው

አስር ሰዎችን ገድለዋል፣ ሲሉ የአምቦ ከተማ የኮሚኒኬሽንስ ጉዳይ ኃላፊ ለአሜሪካ ድምፅ ሬዲዮ ተናገሩ። ከ15 ሰዎች በላይ ደግሞ ቆስለዋል ብለዋል። የሰራዊቱ አባላት እርምጃውን ተከትሎ ሰልፈኞች በቁጣ የጭነት መኪናዎችን ማቃጠላቸውን ቃል አቀባዩ ተናግረዋል። የአሜሪካ ድምፅ ያነጋገራቸው የከተማዋ ነዋሪዎች አሁን በከተማዋ መሳሪያ በደገኑና በታጠቁ ትልቅ መኪኖች ተሞልታለች ብለዋል።

ኬንያ ውስጥ ዛሬ የተካሄደው ፕሬዚዳንታዊ ማጣሪያ ምርጫ በፖሊሶችና በተቃዋሚዎች መካከል ግጭት አስከተለ። ተቃዋሚዎች በሚበዙባቸው አካባቢዎች ደግሞ የምርጫ ጣቢያዎች ሳይከፈቱ ቀርተዋል። በግጭቱም ቢያንስ ሁለት ሰዎች በተኩሱ ተገድለዋል። የምርጫ ኮሚሽን ኃላፊ ፏላ ቺቤቱካ በምዕራብ ኬንያ ተቃዋሚዎች በሚበረቱባቸው አራት ወረዳዎች ላይ በጸጥታ ተግባሮች ወይም

ፈተናዎች ምክንያት ምርጫው እስከ መጪው ቅዳሜ ድረስ እንዲዘገይ መደረጉን ነው ያስታወቁት። ኪሱሙ ላይ በፖሊሶችና በተቃዋሚዎች መካከል በተነሳ ግጭትም አንድ ሰው በተኩስ መገደሉን ፖሊስ ገልጧል። በርካታ የኪሱሙ የምርጫ ጣቢያዎች ተዘግተው ውለዋል። የምርጫ ባለስልጣናትም ሊገኙ አልቻሉም ነው የተባለው። ናይሮቢ በሚገኘው ደሳሳ ሰፈር ኪቤራ ተቃዋሚዎች በምርጫ ጣቢያው

ፊት መሰናክል ለመስራት ሲሞክሩ ፖሊሶች እንባ አስመጪ ጋዝ ሲተኩሱ ታይተዋል። የዩናይትድ ስቴትስ መከላከያ ሚኒስቴር ባለስልጣኖች ኒጀር ውስጥ በያዝነው ወር አራት አሜሪካውያን ወታደሮች ስለተገደሉበት እስላማዊ መንግስት ነኝ የሚለው ቡድን ስለከፈተው የደፈጣ ውጊያ ለዩናይትድ ስቴትስ የምክር ቤት አባላት ዛሬ ማብራሪያ ሰጥተዋል። የፔንተገን ማለት የዩናይትድ ስቴትስ ምክትል መከላከያ ሚኒስቴር ሮበርት ካርመንና

የአየር ኃይል ሜጀር ጀነራል አልበርት ኤልተን ከሀገሪቱ የሕግ መወሰኛ ምክር ቤት የወታደራዊ ኃይሎች ኮሚቴ ጋር በዝግ ስብሰባ ተነጋግረዋል። የሕግ መምሪያው ምክር ቤት የወታደራዊ ኃይል ኮሚቴ ደግሞ ለብቻው ተሰብስቦ አዳምጧል። የመከላከያ ሚኒስቴር ባለሥልጣኖች ኒጀር ውስጥ ስለተፈጸመው ግድያ ምርመራ እያካሄዱ ናቸው። በርካታ የምክር ቤት አባላት አንድ ሺህ የሚሆኑ የአሜሪካ ወታደሮች በኒጀር መኖራቸው አስገርሟቸዋል።

የወታደሮቹ ተልእኮ ምን እንደሆነም እርግጠኛ አለመሆናቸውን ጠቁመዋል። የስፓኛ የካታላን ግዛት ፕሬዚዳንት ካርልስ ፑጂ ዱሞንት በስፓኝ ከስፓኝ የመገንጠል ጥያቄ ቀውስ ማስከተል በቀጠለበት በአሁኑ ወቅት

በግዛቲቱ የቅድሚያ ምርጫ ለማካሄድ የሚቻልበት ሁኔታ የለም ሲሉ እንዴት መግፋት እንደሚቻል የስፓኝ ምክር ቤት እንዲወስን ጠይቀዋል። የቅድሚያ ምርጫ ማካሄዱ በካታሎኒያ ላይ የቀጥታ አገዛዝ መጫኑን ለማቆም የሚችል መሆኑን የሚያረጋግጥ በቂ ዋስትና ከማድሪድ አልተገኘም ነው ያሉት። የምክር ቤት አባላት የካታሎኒ የራስ አስተዳደር ቦታን ለመቀልበስ በሰነዘሩት ዛጃ የሚገፉ ከሆነ የስፓኝ መንግስት የካታሎኒያን ግዛት ለነጻነት ከሚያካሄደው ዘመቻ ጋር የተያያዘውን የፖለቲካ

ቀውስ ያባብሳል ሲሉ ፕሬዚዳንቱ ቀደም ሲል አስገንዝበው ነበር። ከመጪው ሳምንት ጥቅምት 24 ቀን ጀምሮ ፕሬዚደንት ዶናልድ ትራምፕ ለ12 ቀናት የእስያ ጉብኝት ወደ ጃፓን፣ ደቡብ ኮሪያና ቻይና፣ ቪየትናም ያመሩና በእስያ ፓሲፊክ ሀገሮች የኢኮኖሚ ጉባኤ ላይ ይካፈላሉ። በሰሜን ምስራቅ እስያ የአሜሪካ ድምፅ ሬዲዮ ዘጋቢ ብራያን ፓደን በክልሉ የሚገኙ የዩናይትድ ስቴትስ ወታደራዊ አጋር ሀገሮች

ሚስተር ትራምፕን የሚያስተናግዱት በከፍተኛ ጥንቃቄ እንደሚሆን ጠቅሶ በመከላከያቸው የሚኖረው ውይይትም በመካከላቸው የሚኖረው ውይይትም በጋራ ስምነት ላይ ያተኩርና ይልቁንም የሰሜን ኮሪያ ጉዳይ ከተነሳ ጥንቃቄው ከፍ እንደሚል ጽፏል። አዲስ አበባ ያቀርበዋል። ፕሬዚዳንት ትራምፕ በመጀመሪያው የእስያ ኦፊሴላዊ ጉብኝታቸው

የኪም ጆንግ ኡን ገዢ መደብ የኒኩሌር ጦር መሳሪያና የተወንጫፊ ሚሳይል ፕሮግራሙን እንዲያቆም ተጨማሪ ዓለም አቀፍ ጫና እንዲደረግበት ደጋፊዎችን የማሰባሰብ ዕቅድ እንዳላቸው ታውቋል። ሰሜን ኮሪያ የኒኩሌር ጦር መሳሪያ ባለቤት እንዳትሆን የማድረጉ ዓላማ በፕሬዝዳንት አስተዳደር ቀዳሚ አጀንዳ ሆኗል። ለዚህም በተባበሩት መንግሥታት ድርጅት ውስጥ ከቻይናና ከሩሲያ ጋር በማበር

ጫን ያለ የኢኮኖሚ ማዕቀብ እንዲጣል ይሻል። በዚሁ መሠረት ከሰሜን ኮሪያ ጋር ያለውን የንግድ ግንኙነት በዘጠና ከመቶ የነዳጅ ገበያውን ደግሞ በሰላሳ ከመቶ በመቀነስ ላይ ያነጣጠረ ነው። እገዳው ደግሞ በዓለም አቀፍ ደረጃ እንዲሆንም ነው የሚፈለገው። ይሁንና የዩናይትድ ስቴትስ ወታደራዊ ሸሪክ አገሮች ጃፓንና ደቡብ ኮሪያ ሰሜን ኮሪያ ላይ ወታደራዊ እርምጃ መውሰድ ያስፈልጋል በዚያች አገር ላይም

ዓለም አይታ የማታውቀውን እሳትና ቁጣ በማውረድ ከገጸ ምድር ማጥፋት በሚለው ፉከራቸው አይተባበሩም። ጃፓን ውስጥ ለጠቅላይ ሚኒስትሩ ሺንዞ አቤ ያለው ሕዝባዊ ድጋፍ ሰሜን ኮሪያ በጃፓን የአየር ክልል ያለፈውን የሚሳይል ሙከራ ካካሄደች ወዲህ እጅግ ጨምሮ ታይቷል። የደቡብ ኮሪያው ፕሬዚዳንት ሙን ጄ ኢንም ከፕሬዝዳንት ትራምፕ ጋር ሲገናኙ

መልካሙን የቆየ ግንኙነት በሚያጠናክር ደረጃ ያስተናግዷቸዋል ተብሎ ይጠበቃል። ፕሬዚዳንት ሙን ከዚህ ቀደም ሰሜን ኮሪያን ወደ ድርድር ለማምጣት ያሳዩትን ጥረት ፕሬዚዳንት ትራምፕ የማይሰራ ሙከራ ማለታቸው አይዘነጋም። የኢራቅ ወታደራዊ ኃይል እስላማዊ መንግሥት ነኝ በሚለው ጽንፈኛ

ቡድን ቁጥጥር ስር ያሉትን የመጨረሻዎችን ቦታዎች ለማስለቀቅ ጥቃት ከፍቷል። የኢራቅ ጠቅላይ ሚኒስትር ሃይደር አልአባዲ አልኳም እና ራካ ላይ የቀሩት የጽንፈኛው ቡድን

ጂሃዳውያን ያላቸው አማራጭ ሞት ወይም እጅ መስጠት ነው ሲሉ ዛሬ የጥቃቱን መከፈት አስታውቀዋል። የኢራቅ ኃይሎች ጽንፈኛው ቡድን ከሶስት ዓመታት ወዲህ ከተቆጣጠራቸው ግዛቶች ከዘጠና ከመቶ በላይ የሚሆኑትን የኢራቅ ወታደራዊ ኃይል ማስለቀቁ ታውቋል። የዩናይትድ ስቴትስ ወታደራዊ ኃይል እንደሚለውም አንድ ሺ አምስት መቶ የሚሆኑ የዳእሽ አማጽያን አልኳም አካባቢ ቀርተዋል። በመጨረሻም የኩርድ መሪዎች ግጭትን ለማስወገድ ስንል መነጋገሩን በመምረጥ

ለነፃነት የተካሄደውን የህዝበ ውሳኔ ምርጫ ውጤት ልናቆየው እንችላለን ሲሉ ለኢራቅ መንግስት ያቀረቡትን ሀሳብ የኢራቅ ጠቅላይ ሚኒስትር ሃይደር አልአባዲ አልተቀበሉትም። መንግስታቸው ሊቀበል የሚችለው የህዝበ ውሳኔውን መሰረዝና የሀገሪቱ ህገ መንግስት መከበር ብቻ ነው ሲሉ ጠቅላይ ሚኒስትሩ በመግለጫ አስታውቀዋል። ባለፈው መስከረም ወር በህዝበ ውሳኔው ምርጫ ድምፅ የሰጡት ኩርዳውያን የሰሜን ኩርዶች ክልል ነጻ እንዲወጣ

በከፍተኛ ድምፅ ወስነዋል። የኢራቅ ጠቅላይ ሚኒስትር በበኩላቸው ህዝበ ውሳኔውን ህገ ወጥ ብለውታል። በምላሹም ኪርኩክን ጨምሮ በኩርዶች ቁጥጥር ስር ያሉትን አጨቃጫቂ ግዛቶችን ለማስመለስ ወታደራዊ ኃይል ልከዋል። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ

ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። የምሽቱ አስተናጋጆቻችሁ አሉላ ከበደና አዳነች ፍስሃ ነን። አድማጮች ለምሽቱ በርከት ያሉ ዘገባዎችና ቅንብሮችን ይዘናል። አሁን ወደ ቀጥታ የዕለቱን አብይ ርዕስ እንሄዳለን።

ሕገ ወጥ ስኳር እየተዘዋወረ ነው በሚል በአምቦ ከተማና ዋና ዋና መንገዶች ላይ ለተቃውሞው በወጡ ሰዎች ላይ የመከላከያ ሰራዊት አባላት ተኩስ በመክፈት አስር ሰዎችን መግደላቸውን የአምቦ ከተማ ኮሚኒኬሽን ጉዳዮች ኃላፊ ለአሜሪካ ድምፅ ተናገሩ። በተጨማሪም ከአስራ አምስት ሰው በላይ ቆስሏል ነው ያሉት። የሰራዊቱ አባላት የወሰዱትን እርምጃ ተከትሎ ሰልፈኞች በቁጣ የጭነት መኪናዎችን ማቃጠላቸውን ቃል አቀባዩ ጨምረው ገልጠዋል።

የአሜሪካ ድምጽ ያነጋገራቸው የከተማዋ ነዋሪዎች አሁን ከከተማዋ መሳሪያ በጫኑና በታጠቁ ከፍተኛ ተሽከርካሪዎች ተሞልታለች ነው ያሉት። በአዲስ አበባ የሚገኘው የዩናይት ስቴትስ ኤምባሲ በበኩሉ በዛሬው እለት በፌስቡክ ገጹ ላይ ባወጣው ጽሁፍ በእጅጉ የሚረብሽ ውከትና ግድያዎች በአምቦ ከተማ ዛሬ መከሰታቸውን በዘገባዎች ሰምተናል። በኢትዮጵያ ዜጎች በሰላምና በፍጹም ነጻነት ሀሳባቸውን እንዲ እንዲገልጹ ማበረታታት ግጭቶችን በሰላማዊ መንገድ ለመፍታት እድል እንደሚፈጥር

እናሰምርበት እንወዳለን ያለው ሲሆን፣ ግርማ ዝርዝሩን ይዛለች።

የአምቦ ከተማ ነዋሪዎችና የከተማው የኮሚኒኬሽን ጉዳዮች ኃላፊ ለአሜሪካ ድምጽ እንደተናገሩት በዛሬ ሁለት ጠዋት ከተለያዩ አቅጣጫ ወደ ከተማው የገቡ የጸጥታ ኃይሎች ተኩሰው ከአስር ሰው በላይ መግደላቸውን ነው። ከሟቾቹ ውስጥ ተማሪዎችም ጭምር እንዳሉበት ገልጸው የቆሰሉ ሰዎች በሆስፒታል ስለሚገኙ ቁጥሩ ሊጨምር ይችላል ብለዋል። ነዋሪዎቹ ለዚህ ግጭት ምክንያቱን ሲያስረዱ በሀገሪቱ የተፈጠረውን የስኳር እጥረት ተከትሎ በአምቦ ከተማ ላይም

አንድ ኪሎ ስኳር ከ65 እስከ 70 ብር እንደሚሸጥ ነው። እሱም ቢሆን እንደ ልብ እንደማይገኝ ገልጸው ትናንትና እና ዛሬ ለተፈጠረው ግጭት መነሻው ይኸው ስኳር ነው ብለዋል። ስኳር የጫኑ መኪኖች በህገወጥ መንገድ እየተሻገሩ ነው የሚል መረጃን በመድረሱ ሰዎች እሱን ለመከላከል ዋና የመኪና መንገድ ላይ ወጥተው መንገድ በመዝጋት መኪና አላሳልፍ ብለዋል ይላሉ። ስሙን እንዳንጠቅስ የጠየቀን አንድ የከተማው ነዋሪ ሁኔታው ከጉደር ከተማ የተጀመረ ነው ሲል

እንዲህ ያስረዳል። ይህ ህገወጥን ስኳርና ቡና እያዘዋወራችሁ ተብሎ አምቦ ላይ ሶስት መኪና ተይዞ ነበር፣ ከሶስት ቀን በፊት ያንን መስሏቸው ሰዎች ያዙ። ሲይዙት አት ሊስት ኖርማል አናስፈትሽም ነው። ወደ ታጅቦ ነው የመጡት። ማን ነው? በሶስት በፓትሮል መኪና ማለት ነው። ከየት ነበር የተነሳው? የተነሱ እነሱ ከነቀምት ነው የምሉ፣ ሌላው ደግሞ ከድዴሳ ነው የምሉ። ትክክለኛ ኢንፎርሜሽን ኦልሬዲ ነቀምት መድረሳቸው ብቻ ነው የምታውቀው እንጂ ከት እንደምታ ይታወቁ። ስለዚህ አምቦ ከተማ ላይ ሲደርስ ነው መኪናው የተያዘው። ኖ ጉደር ከተማ ላይ ከዛ በኋላ ጉደር ላይ ተያዙ። አራት ልጆች ተመጡ። አንዱ የኦሮሚያ

ፍጥነ ድራሽ ነው። ከዛ ሌላ ሶስቱ ሲቪል ናቸው። ሌሎቹ ሰዎች ሸሽቶ ወደ ቤታቸው ሲሄዱ የቀሩትን ሶስት መኪና ወደ አሁኑ ወደ ካምፓቸው ያስገቡት ማለት ነው። ያ እነዛ ሶስቱ መኪኖች ምን እንደጫኑ ምን እንደሆነ አይታወቅም። ስለዚህ ከዛ በኋላ ነው የጉደር ልጆች ለአምቦ ጥሪ ያደረሱ እንዲ እንደ መኪና አልፈዋል እንዳታሳልፉ የሚባል ማለት ነው። ከዛ በኋላ አምቦ መውጫ ላይ መንገድ ተዘጋ። አምቦ ሙሉ ለሙሉ ከተማውን መንገድ ተዘጋ። ከዛ ሲጠብቁ ታደሮ ምንም የመጣ ነገር የለም ለሊቱም ሙሉ ዛሬ ጠዋት ላይ አስራ ሁለት ሰዓት ተኩል ላይ ስድስት ኦራል መኪና ከአዲስ አበባ

እና ታሳቢ ዶዘር መንገድ የተዘጋበትን ወይ ምናምኖች የሚገፉትን እሱን ጭኖ መጡ፣ ሰበ ወደ አምቦ መግቢያ ማለት ነው። እዛ ላይ መኪናውን አውረዱ የተወሰነ ኦልሬዲ። ከዛ አንትን አስገፉና ወደ ትኩስ የተጀመረ ማለት ነው። በዛን ሰዓት ወጣቶችም ልጆችም ወደ ቤት አልገቡ መንገድ ላይ ነበሩ። ከዛ በኋላ ኖርማል፣ እዛ መጀመሪያ ላይ ምንም የተመታ ሰው የለም። ወደ መሀል ከተማ ኖርማል፣ መሀል ከተማ ደግሞ ሌሎች መኪናዎች የዘጉ ነበሩ። በመኪናው ኃይል መግባት ስላልቻሉ በእግር ነው የገቡት። መሀል መናራ አካባቢ ደረሱና ሁለት ሰዎችን፣ አንድ ሴትና አንድ ወንድ የመጀመሪያ የመጣቸው እነሱ ነው።

ከዛ በኋላ ጨዋጨዋታ ተሰማ። ከዛ በኋላ ከግራም ከቀኝም ሰው ይጨዋል። በቃ እነሱ ወደ ታች ነው እንድናደረጓቸው። አሁን ይህ ሰው የሞት ሰው እስካሁን ድረስ

የምታወቁ በትክክለኛ የምታወቀው ወደ አስራ ሁለት ሰው ደርሰዋል። በአሁኑ ሰአት ማለት ነው፣ ያነጋገር ነው። ሌላ ነዋሪ ደግሞ እኔ በአይን ያየሁት ሁለት ተማሪዎችን ጨምሮ በዛሬው ዕለት የስምንት ሰው ህይወት አልፏል ብሏል። የአምቦ ከተማ የኮሚኒኬሽን ጉዳዮች ኃላፊ አቶ ጋዲሳ ደሳለኝ ስለ ሁኔታው ለአሜሪካ ድምጽ እንዳስረዱት ህገወጥ ስኳር እየተዘዋወረ ነው በሚል ለተቃውሞ ዋና መንገድ ላይ በወጡ ወጣቶች ላይ

ተኩስ ተከፍቶባቸው ተገድለዋል ብለዋል። እስከ አስር ሰው ሞተዋል። የቆሰለ ወደ አስራ አምስት በላይ ናቸው። የክልሉ መንግስት ይህንን የሚያውቀው አይመስለኝም ያሉት አቶ ጋዲሳ ዛሬ ትምህርት ቤቶችና የመንግስት መስሪያ ቤቶች ዝግ እንደነበሩ ጠቅሰው ድንገት ነው ተኩስ የተጀመረው ብለዋል። መከላከያ ሰራዊቶች ናቸው የገደሉ በአጠቃላይ ደግሞ ጠጉራቸው ላይ በቀይ ኮፍያ ያላቸውን እና አሉ

ሌሎችም ደግሞ ከሆምቾ የመጡት አሉ። በአጠቃላይ አሁን አንድ አጋዝ ምናምን ብቻም አይደለም የተለያዩ ናቸው እነሱ። እኛ ወደ እነሱ ቀርበን ማየትም አንችልም። በጣም ሰራችኋለን። ለተቃውሞ የወጡት ወጣቶች መንገድ ዘግተው መኪኖችን ማቃጠላቸውንም ተናግረዋል። ተቃጠለ ዳንጎቴ መኪና አለ

አንድም አለች ሁለቱን አይቻለሁ። የዳንጎቴ ና የቴለው ተቃጥሎ፣ እነዚህ ልጆቹ ከሞቱ በኋላ ሰው በቃ የሆነ ኢሞሽን ውስጥ ገቡ ና በጣም ተናደው፣ ያው እንደዚህ ነው ያደረጉ ይመስለኛል ልጆቹ። አቶ ጋዲሳ በአምቦ ከተማ ውስጥ የተከሰተው ሁኔታ እጅግ አሳዛኝ መሆኑን ጨምረው ገልጸዋል። አሁን ያለው ሪያሊቲ ከዚህ በኋላ እኛ አንደብቅም የምንደብቅበትም ምክንያቱም የለም በቃ ያው እውነት ነው ውሸት ውሸት ነው እና ያለው ሪያሊቲ ለማንም መስጠት በጣም ዝግጁ ነው እኛ

አብዛኞቹ ነዋሪዎች እንደሚሉት በከተማው የመብራትና የኢንተርኔት መቆራረጥ እንደነበር ስልክ ማውራትም እንደሚያስፈራ ገልጸው ከተማው የጦር መሳሪያ በያዙና በታጠቁ ኃይሎች ቁጥጥር ስር ሆናለች ብለዋል። ሁኔታው በጣም ከባድ ነው። ከጉባዩ ጀምሮ እስከ ወለጋ መንገዶች ወጥቷል። ህዝቡ ራሱን ለማከላከል ምክንያቱም እኛ መንግስቱ ነው የምንለው እንጂ ከውጭ የመጣብን ወረራ ብሎን አንገምቱም ስለዚ

ህዝብን በግዳጅ እንደ ጠላት በህዝብ ገንዘብ የተገዛውን የተገዛሁ ወንድሞቻችን ናችሁ ወታደሮች ህዝብን ተፈጅቻል ብሎ ስለማንገምር ነገሩ

መስመሩን ስቷል። ህግ አለ፣ ህገ መንግስት አለ፣ መንግስት አለ ብለን መንግስትን የምንጠይቀው ምንም ነገር የለም። የአለም ውስጥ የኢትዮጵያ ውስጥ ተጎናች የሚጡምና እኛ ሰላም እንዲመጣልን የምንመኝ ይሆነ የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አዲሱ አረጋ በአምቦ ከተማ ግጭት መኖሩንና የሰው ህይወት መጥፋቱን በፌስቡክ ገጻቸው ላይ አስፍረዋል። ምላሻቸውን ለማግኘት ሞክረን ግን ስልካቸው ዝግ ነው የሚል ምላሽ ስላለው

ልናገኛቸው አልቻልንም። የፌዴራል የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ዶክተር ነገሪ ሌንጮም ስልካቸው አይመልስም። በተያያዘ በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ በዛሬው ዕለት በፌስቡክ ገጹ ላይ ባወጣው ጽሑፍ በእጅጉ የሚረብሽ ሁከትና ግድያዎች በአምቦ ከተማ ዛሬ መከሰታቸውን በዘገባዎች ሰምተናል። በኢትዮጵያ ዜጎች በሰላምና በፍጹም ነጻነት ሀሳባቸውን እንዲገልጹ ማበረታታት ግጭቶችን በሰላማዊ መንገድ ለመፍታት

እድል እንደሚፈጥር ልናሰምርበት እንወዳለን ብሏል።

በሌላ ዜና በቄለም ወለጋ የዶሎ ዋበራ ቃቄ ከተማ የጸጥታ ኃላፊ አቶ ነጋሳ ያደታ ለአፋን ኦሮሞ ዝግጅት ክፍል እንደተናገሩት በከተማቸው ከጸጥታ አስከባሪ ተወካዮች፣ ከአገር ሽማግሌዎች እና ከከተማው ወጣቶች ተውጣተው የከተማውን ጸጥታ ይጠብቁ በነበሩ ሰዎች ላይ ያልታወቁ ኃይሎች ገብተው ተኩስ በመክፈት ሰባት ሰው አቁስለዋል ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።

በተያያዘ ዜና ቀደም ብለን የጠቆምነው የአዲስ አበባ የሚገኘው የዩናይት ስቴትስ ኤምባሲ በአምቦ የተፈጠረውን ሁኔታ አስመልክቶ በፌስቡክ ገጹ መልእክት አስፍረዋል። የኤምባሲው ቃል አቀባይ ኒኮላስ ባርኔት ለአሜሪካ ድምጽ ሲናገሩ ሁኔታውን እየተከታተልን ነው ነው ያሉት። እስክንድር ፍሬው ተከታዩን አድርሶናል። በአምቦ የተከሰተው ሁኔታ የሚረብሽ መሆኑን አመልክቷል። ሁኔታው ለኢትዮጵያውያን ሁሉ ሀሳብን በሰላማዊ መንገድ የመግለጽንና

የግጭት አፈታትን አስፈላጊነት ያጎላል ብሏል። በስልክ ያነጋገርኳቸው የኤምባሲው ቃል አቀባይ ኒኮላስ ባርኔት ሁኔታውን እየተከታተልን ነው ብለዋል። በእነዚህ ሁኔታዎች ውስጥ ሆነን መነጋገራችን ያሳዝነኛል። ሁኔታውን በቅርበት እየተከታተልንና ዛሬ በትክክል ምን እንደተከሰተ የተሟላ ስዕል ለማግኘት እየሞከርን ነው። ያሰፈርነው መግለጫም ይህንኑ ያንጸባርቃል።

አሁን የት ላይ እንዳለን እና የነገሮችን ቅደም ተከተል በተመለከተ የተሻለ ግንዛቤ ለማግኘት እየሞከርን ነው። የአሜሪካ ኤምባሲ በቅርቡ ባወጣው መግለጫ መንግሥት ሐሳብን በነጻነት የመግለጽ መብትን እንዲያከብር፣ ኢትዮጵያውያንም ሐሳባቸውን በሰላማዊ መንገድ እንዲገልጹ ጥሪ አቅርቦ ነበር። ይህንኑ ያስታወሱት ቃል አቀባዩ ከመንግሥት ጋር እየተወያዩና ሁሉንም ወገኖች ለሰላማዊ አካሄድ እያበረታቱ መቀጠላቸውን አብራርተዋል።

ይህ የቀጠለው ውይይት ነው። ባለፉት ዓመታት እነዚህን ጉዳዮች በተደጋጋሚ ማንሳታችንን ተመልክተናል። የአጠቃላዩ ውይይታችን አካል መሆኑን ቀጥሏል። ሐሳብን በሰላማዊ መንገድ የመግለጽ ምህዳር እንዲሰፍንም እናበረታታለን። ነገር ግን ባለፉት ሁለት ሳምንታት ከወጡ መግለጫዎቻችን የምትመለከተው

ሁሉን አቀፍ አካሄድን ለመከተል እየሞከርንና ሰላማዊ የግጭት አፈታትን ሰላማዊ ውይይትን እያበረታታን ለእነዚህ ችግሮች ምህዳር እንዲሰፋ እያበረታታን መሆኑን ነው። ሁከት ማንንም አይጠቅምም። በኤምባሲው ድረገጽ የሰፈረው የጉዞ መልእክት ደግሞ አሜሪካውያን ዜጎች ወደ ሆለታ፣ አምቦ፣ ባኮ መስመር ሲጓዙ ጥንቃቄ እንዲያደርጉ አሳስቧል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ

አሁንም ኢትዮጵያ አዲስ አበባ እንቆያለን። ህዝብን ከህዝብ የመለያየትና የተሳሳተ ፖለቲካዊ አስተሳሰብ እንዲሁም ኪራይ ሰብሳቢነት በኦሮሚያና በሶማሌ ክልሎች መካከል ለተፈጠረው ግጭት ዋነኛ ምክንያቶች እንደነበሩ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናገሩ። በብር ዋጋ ማሽቆልቆል ምክንያት የነዳጅ ዘይት እንደማይጨምርም ተናገሩ። ምክንያት አልባ ዋጋ ጭማሪ ያሉትንም

መንግስታቸው በጥብቅ እንደሚቀጣ አስጠነቀቁ። የስራ መልቀቂያ ጥያቄ ካቀረቡ ሁለት ከፍተኛ የመንግስት ባለሥልጣኖች መካከል የአንደኛው እንደተፈቀደም ይፋ አድርገዋል። መለስካቸው አመሃ ዝርዝር ይኖረዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛሬ የህዝብ ተወካዮች ምክር ቤት እየተባለ

በሚጠራው የኢትዮጵያው ፓርላማ መደበኛ ጉባኤ ተገኝተው ቀደም ሲል የሀገሪቱ ፕሬዚዳንት ለሁለቱ ምክር ቤቶች የጋራ ስብሰባ ባደረጉት የፖሊሲ ንግግር ላይ በምክር ቤቱ አባላት ለቀረቡ ጥያቄዎች የመንግስታቸው ምላሽ ሰጥተዋል። በምክር ቤቱ አባላት ከተነሱት አያሌ ጥያቄዎች አንዱ ከሦስትና ሁለት ዓመታት ጀምሮ በሀገሪቱ የሚታየውን አለመረጋጋትና ግጭትን እየተመለከተ ነበረ።

ጠያቂዋ እንዳሉትም እነዚህ ግጭቶች የብዙ ዜጎችን ሕይወት ያጠፉና ከፍ ያለ ግምት ያለው ንብረት ያወደሙ ናቸው። የዚህ መንስኤው ምንድን ነው ሲሉም ጠይቀዋል። መስከረም 29 ቀን 2010 ዓ ምት ፕሬዚዳንቱ ዶክተር ሙላቱ ተሾመ የሁለቱን ምክር ቤቶች የጋራ ስብሰባ ሲከፍቱ ይህን ትልቅ ጉዳይ ሳያነሱት መቅረታቸው ለምንድን ነው ሲሉ እኚሁ ወይዘሮ ታደለች ከበር የተሰኙ የምክር ቤቱ አባል ጠይቀዋል።

ጠቅላይ ሚኒስትሩ በመልሳቸው ፕሬዚዳንት ሙላቱ ተሾመ የግጭቶችን ጉዳይ ለምን እንዳላነሱ ያሉት ነገር አልነበረም። የግጭቶቹ መንስኤ ነው ያሉትን ግን፣ በተለይም በሶማሌና በኦሮሚያ ክልሎች መካከል የተፈጠረውን ግጭት አስመልክቶ የተሳሳተ የፖለቲካ አስተሳሰብና ኪራይ ሰብሳቢነት ናቸው ብለዋል። ፖለቲካዊ ምንጩ ህዝቦችን በአንድ ዓይን የማያይ አመራርም ሆነ የፓብሊክ ሰርቪስ ሰራተኛ፣ የጸጥታ ተቋም አካላት

በሚኖሩበት ጊዜ ህዝቦች በየትኛውም አካባቢ ቢኖሩ ያው የኔ ናቸው የማይል ይሄኛውን የኔ ያኛውን የዛኛው ህዝብ እያደረገ በመከፋፈል በህዝቦች መካከል ያለውን የነበረ መስተጋብርም ጭምር ለማፍረስ የሚሰሩ ኃይሎች በመኖራቸው ምክንያት ነው። ይሄ ፖለቲካዊ ምክንያት መፈታት አለበት። በወሰን አካባቢዎች ላይ በምንመጣበትም ጊዜ ድርጅታችን ኢህአደግም ሆነ የፌዴራል መንግስቱ ያስቀመጣቸውን ህዝብን ማዕከል ያደረገ

የፌዴራል ስርዓት አደረጃጀትን እየተወ መሬትን ማዕከል ያደረገ አስተሳሰብ ስላለና ህዝቡ ከመሬቱ ተነጥሎ መታየት የሚገባ ሆኖ ሲያበቃ ይሄንን አስተሳሰብ የሚያራምዱ ኃይሎች በመኖራቸው ብለን አስቀምጠናል። ስለዚህ የተለየ ነገር ስለተከሰተ ሳይሆን በዚህ አስተሳሰብ ዙሪያ ያደረግነው ትግል ደካማ መሆኑ የዛ ውጤት ተደርጎ ነው መወሰድ ያለበት። ይሄ ፖለቲካዊ ምክንያት ካልተፈታ ግጭቶች ይቀጥላሉ።

ጠቅላይ ሚኒስትሩ ሌላው ለግጭቱ መንስኤ ነው ያሉት ደግሞ ኪራይ ሰብሳቢነት በአካባቢው የተንሰራፋ መሆኑን በመግለጽ ነው። ምሳሌዎችንም እያነሱ ይህን ጥቅም ለማስጠበቅ እየተከናወኑ ናቸው ያሏቸውን ድርጊቶች ይዘረዝራሉ። በዚህ አካባቢ የሚካሄደውን የጫት ንግድ በምናይበት ጊዜ የጫት ንግዱን ሞኖፖሊ ለመያዝ የሚደረገው ሩጫ ለዚህ ግጭት ብሔራዊ መልክ እንዲይዝ አድርጎታል። ሁለተኛ በዚህ መስመር ላይ የሚያልፈው የጥቁር ገበያ የዶላር

በተከታታይ ባደረግናቸው ኦፕሬሽኖች ከዚህ መስመር በአንድ ወር ጊዜ ብቻ ሁለት ሚሊዮን ዶላር ይዘናል። ስለዚህ በዚህ አካባቢ የሚመላለሰው የጥቁር ገበያ የኮንትሮባንድ እንቅስቃሴ የብሔር መልክ እንዲይዝ ተደርጓል። ምክንያቱ ደግሞ እንደዚህ ካልተደረገ በስተቀር ግጭቶቹ ካልተፈጠሩ በስተቀር እነዚህ ጥገኛ ኃይሎች ይሄንን ንግድ የማስቀጠል እድላቸው

በሰላማዊ ሁኔታ ሊቀጥል እንደማይችል ስለሚያውቁ ነው። አለመረጋጋት ባለ ቁጥር ይሄንን ንግድ ለማስቀጠል የሚቻል መስሎ የሚታያቸው ጥገኞች በየጊዜው በሚያደርጉት ፍጥጫ የብሔር መልክ እንዲይዝ እያደረጉት ግጭቱ እንዲፈጠር ሆኗል። በምክር ቤቱ አባላት ከቀረቡ ጥያቄዎች መካከል ምጣኔ ሀብታዊ ችግሮችን የተመለከቱ ነበሩ። በተለይ በቅርቡ በብር ላይ የተደረገው የውጭ ምንዛሬ መጠን ማስተካከያ

ዝቅተኛ ገቢ ባላቸው ዜጎች ላይ የሚያሳድረው አሉታዊ ተጽዕኖ ከፍተኛ እንደሆነ ይነገራል። በዕለት ከዕለት ኑሮ ላይም የፈጠረው ጫናም ከአሁኑ እየታየ ለመሆኑ የብዙሃን መገናኛ እየዘገቡ ይገኛሉ። መንግሥት እነዚህን ተጽዕኖዎች ለመቋቋም ምን አዘጋጅቷል? የሚለው የሌላዋ የምክር ቤት አባል ጥያቄ ነበረ። ጠቅላይ ሚኒስትሩ መንግሥት በጉዳዩ ላይ ሰፋ ያለ ምርምር ካደረገ በኋላ

የብርን የውጭ ምንዛሬ መጠን ለመቀነስ እንደወሰነ አስታውሰው በመንግስታቸው ተደርጓል ያሉትን ዝግጅትም ዘርዝረዋል። ሕብረተሰቡ በስፋት ከሚጠቀሙበት ጉዳዮች አንዱ ትራንስፖርት። ስለዚህ የነዳጅ ዋጋ ላይ በዚህ ተመን ጭማሪ ምክንያት አንድም ሳንቲም የማይጨመርበት ሁኔታ መንግስት አስቀምጧል። በነዳጅ ላይ የሚመጣውን ትርፍ ጉዳይ መንግስት በድጎማ የሚሸከመው እንዲሆን አድርጎታል። ስለዚህ የትራንስፖርት ወጪ በተለመደው

በመደበኛው መንገድ የሚሄድበትን ሁኔታ አመቻችቷል። እናም የነዳጅ ዋጋ ነዳጅን የሚጠቀሙ ጉዳዮች ላይ ምንም አይነት ጭማሪ እንዳይደረግ አድርጓል። አክለውም መንግስታዊ የፍጆታ ዕቃዎች አቅርቦትና ስርጭትን በማሻሻል በሸማቹ ላይ ሊደርስ የሚችለውን የተጨማሪ ዋጋ ሸክም ለማስቀረት መንግስታቸው እርምጃዎች እየወሰደ መሆኑን አስረድተዋል። በውሃና በኤሌክትሪክ ዋጋ ላይም የሚደረግ የዋጋ ጭማሪ እንደማይኖር አስታውቀዋል።

ከዚህም በተረፈ የዘንድሮው የመኸር ምርት ከፍ ያለ እንደሆነ ጠቅሰው ለውሳኔው ከተማን የገቡ ታሳቢዎችን የተደረጉ ዝግጅቶችንም ዘርዝረዋል። ይሁንና ምክንያት በሌለው የዋጋ ጭማሪ ላይ መንግሥታቸው ይቅርታ እንደሌለው አስጠንቅቀዋል። በስቶክ ላይ ያሉ እና ምንም አይነት ዋጋ ለመጨመር ኢኮኖሚያዊ ምክንያት በሌለበት ሁኔታ ዋጋ የሚጨምሩ የንግዱ ሕብረተሰብ አካላት ካሉ

በነዚህ ላይ የማያዳግም እርምጃ ለመውሰድ መንግስት የሚንቀሳቀስ መሆኑን አቅጣጫ አስቀምጦ በመሄዱ ነው። ከዚህ አኳያ እርምጃዎችን መውሰድ አሁንም ጀምረናል። ወደፊትም ይሄ ተጠናክሮ የሚቀጥል ይሆናል ማለት ነው። ስለዚህ ከዋጋ ማለት የብር የውጭ ምንዛሪ ተመን ከመጀመራችን በፊት በስቶክ ውስጥ የሚገኙ

እህሎች እና ሸቀጦች ምንም አይነት ዋጋ ጭማሪ ሊደረግባቸው እንደማይችል የሚታወቅ ነው። በዚህ ላይ ስግብግብ ሆነው ዋጋ ለመጨመር የሚፈልጉትን ለመቆጣጠር የሚያስችል ምቹ ሁኔታ በመፍጠር ነው የጀመር ነው። ስለዚህ ይህን መቆጣጠር የምንቀጥል ይሆናል ማለት ነው። ሰሞኑን የፖለቲካ መላምቶች መለዋወጫና የውይይት መነሻ ከሆኑ አጀንዳዎች መካከልም ከምክር ቤቱ አባላት ለጠቅላይ ሚኒስትሩ በቀጥታ በጥያቄ መልክ የተሰነዘሩ ጉዳዮች ነበሩ።

የሁለቱ ነባር የኢህአዴግ አባላትና ፖለቲከኞች የአቶ በረከት ስምዖንና አቶ አባዱላ ገመዳ ከመንግሥት የኃላፊነት ስፍራ የመልቀቅ ጥያቄ ከምን ደረጃ እንደደረሰ ማብራሪያ የሚጠይቅ ነበረ። አቶ ኃይለማርያም ይህ ሊለመድ የሚገባው ድርጊት መሆኑን አስገንዝበው ተፈጥሯዊ ነው የሚል አይነት መንደርደሪያም ሰጥተዋል። አለፍ ብለውም ብዙ ታዛቢዎች ከሚሉት በሚጻረር መልኩ የኢህአዴግን ህልውናና ጥንካሬም ከጥያቄ የሚያስገባ ጉዳይ አይደለም ይላሉ።

ለማንኛውም ግን የአቶ በረከት ጥያቄ ቁርጥ ያለ ምላሽ አግኝተዋል። ክቡር አቶ በረከት ጥያቄያቸውን ሲያቀርቡ ይሄ የመጀመሪያ ጊዜያቸው አይደለም። ከዚህ በፊትም በተደጋጋሚ ጊዜ ይሄን እንዲመሰል ጥያቄ አቅርበው በድርጅታችን ባህል መሰረት እየተወያየን አሁን ጊዜው እንዳይደለ እና ወደፊት የሚታይ እንደሚሆን መግባባት በመፍጠር በትግሉ እንዲቀጥሉ ሲደረግ የመጣ ጉዳይ ነው። አሁን በደረሰው ደረጃ ግን ጥያቄያቸው

ተደጋግሞ የቀረበም እንደመሆኑ መጠንና እሳቸውም አሁን በዚህ ሰዓት መውጣት እፈልጋለሁ ብለው አቋም በመያዛቸው ምክንያት ድርጅታችን እንደተለመደው በጣም በከፍተኛ እና በላቀ ምስጋና ላደረጉት አስተዋጽኦ በጣም ብዙ አስተዋጽኦ አድርገዋል። ለዚህ አስተዋጽኦአቸው የላቀና ታላቅ ምስጋና በመስጠት በመረጡት መንገድ ተቀባይነት አግኝቶ መልስ እንዲሰጥ ሆኗል ማለት ነው።

የአቶ አባዱላ ገመዳን ጉዳይ በተመለከተ ደግሞ የክቡር አቶ አባዱላ በተመለከተ ግን ለመጀመሪያ ጊዜ የቀረበ ጥያቄ ነው። ጥያቄያቸው ከቀረበ በኋላ ከእሳቸው ጋራ ውይይት ተጀምሯል። ነገር ግን ውይይቱ አልተጠናቀቀም። በእኛ እምነት፣ በባህላችን በድርጅታችን ባህል መሰረት ተከታታይ ውይይቶች በጉዳዮች ላይ እናደርጋለን። ምንም አይነት ጥያቄ ሊነሳ ይችላል። እነዚህ ጥያቄዎች ግን በሰከነ ዲሞክራሲያዊ በሆነ ውይይት ይፈታሉ የሚል እምነት አለን።

ከዚህ አኳያ ውይይቶችን ቀጥለናል። ይሄ ውይይት ውጤቱ ምን እንደሚሆን በሂደት የምናየው ሆኖ ነገር ግን እዚህም ላይ መታየት ያለበት ክቡር አቶ አባዱላም ቢሆኑ በጎ ፈቃዳቸው ሆኖ መልካም ፈቃዳቸው ሆኖ ይህንን ሃላፊነታቸውን

እየሰሩ ቢቀጥሉ በእኛ በኩል ደስተኞች ነን። ነገር ግን አሁንም የእሳቸውንም ፍላጎት አይተን በውይይቱ መጋባዳጃ ላይ እሳቸውም ከመንግስት የኃላፊነት ቦታ እነሳሉ ብሎ የሚሉ ከሆነ ፈቃዳቸውን ተከትለን ይሄን መልቀቂያ ልንሰጥ የምንችል ነው ማለት ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሀገሪቱ ከጎረቤት ሀገሮች ጋር ስላላት ግንኙነትም ተጠይቀዋል። በአጠቃላይ ከብዙዎቹ ጋር በመልካም ግንኙነት የተሳሰረች እንደሆነች ገልጸው

ኢትዮጵያ በደቡብ ሱዳንና በሶማሊያ ሰላምንና መረጋጋት ለማምጣት እያደረገች ናት ያሏቸውን መልካም ክንውኖችም ዘርዝረዋል። በተለይም በሶማሊያ ዛሬም ቢሆን በአሚሶም ውስጥ ካሰማራችው ሰራዊት በተጨማሪ በራሷ ውጪ የሀገሪቱን መንግሥት ለማገዝ ሰራዊት እያሰማራች እንደሆነ አስታውሰዋል። ይሁንና ሰሞኑን በሞቃዲሾ በአልሸባብ ተፈጽሟል ያሉትን ታላቅ ጥፋት ከዓለም አቀፉ ድጋፍ መቀነስ ጋር አያይዘውታል። ዓለም አቀፉ ህብረተሰብ

የተወሰነ መረጋጋት በሶማሊያ እንደመጣ በማየት ከዚህ ቀደም የሚሰጠውን ድጋፍ በሚፈለገው ደረጃ በአለመስጠቱ ምክንያት ይሄ ጉዳት ደርሷል። ከዚህ ተምሮ የዓለም አቀፉ ህብረተሰብ አሁንም ድጋፉን አጠናክሮ እንዲቀጥል እንጠይቃለን። እንደምታውቁት የዓለም አቀፉ ህብረተሰብ ድጋፍ የቀነሰ የምንልበት አንዱ ምክንያት በአሚሶም የአፍሪካ ህብረት ያሰማራው የሰላም አስከባሪ ኃይል ቁጥሩ እንዲቀንስ ከፍተኛ ውሳኔ አሳልፏል። ቁጥሩ ቀንሶ እንኳን ቀርቶ

ቁጥሩ ጨምሮም አልሸባብን የመታገል ጉዳይ ምን ያክል አሳሳቢ እንደሆነ የሚያሳይ ነው። ስለዚህ በዚህ አጋጣሚ የዓለም አቀፉ ህብረተሰብ የነፈገንን ድጋፍ በአስቸኳይ እና በአጭር ጊዜ እንዲያመጣ ማድረግ ወሳኝ እንደሆነ ለማስመር እፈልጋለሁ። ጠቅላይ ሚኒስትሩ በአገሪቱ መገናኛ ብዙሀን አሁን በገዢው ግንባርና በተቃዋሚ ፓርቲዎች መካከል እየተካሄደ በሚገኘው ድርድርና በሌሎች አያሌ ሀገራዊ ጉዳዮች ላይ ለተነሱ ጥያቄዎችም

ምላሽ ሰጥተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። አድማጮች አሁን ወደ ጎረቤት ኬንያ እንወስዳችኋለን። ኬንያውያን ዛሬ በአገሪቱ ለሁለተኛ ጊዜ እንደገና በተካሄደው ፕሬዝዳንታዊ ምርጫ

ድምፅ ሰጥተዋል። ዛሬ ድምፅ ለመስጠት የወጣው ሕዝብ ቁጥር ነሐሴ አንድ ቀን 2010 ዓ ም በተካሄደው የመጀመሪያው ምርጫ ከወጣው ጋር ሲነጻጸር ታዲያ ያነሰ ቢሆንም በአንዳንድ የተቃዋሚ ፓርቲ ጠንካራ አካባቢዎች ግን ግጭቶች መፈጠራቸው ተዘግቧል። በበርካታ የድምፅ መስጫ አካባቢዎች የጸጥታው ጉዳይ አስተማማኝ ባለመሆኑም እስከ ነገ በስቲያ እንዲራዘም ተደርጓል።

የኬንያው ጠቅላይ ፍርድ ቤት ፕሬዚዳንታዊ ምርጫ ዳግም እንዲካሄድ ያዘዘው የአገሪቱ ምርጫ ኮሚሽን ውጤቶቹን ሲያሰራጭ ስህተት ፈጽመዋል ሲል በመክሰስ እንደነበርም ይታወሳል። ሰለሞን ክፍሌ ዝርዝሩን ይዟል። ዛሬ በኬንያ ለሁለተኛ ጊዜ እንደገና የተካሄደው ምርጫ በመጀመሪያ ከተካሄደው በጣም የተለየ ነው። ጄኮብ ሜና

ዛሬ ድምፅ የሰጠው የገዢው ፓርቲ ጠንካራ ይዞታ ነው ተብሎ በሚታመነው ናይሮቢ ውስጥ በሚገኘው ዳጎሮቲ ቀበሌ ነው። እንዲህ ይላል፤ ሁኔታዎች ጥሩ ነበሩ፣ እንዲያውም በሰላም ነው የተካሄደው። ነገር ግን ህዝቡ እንዳለፈው ጊዜ በብዛት ወጥቶ ድምፅ አልሰጠም። አንዲት ማታሬ በተባለ የናይሮቢ ቁጭራ አካባቢ በምርጫ አስተባባሪነት የተመደበች ሠራተኛ እንደተናገረችው ደግሞ

በዚያ ጣቢያ ድምፅ ለመስጠት ከተመዘገቡ 656 ሰዎች ዛሬ የወጡት ሀምሳ ብቻ ናቸው። በነሐሴው ምርጫ ግን በተመሳሳይ ሰዓት ማለትም ከጠዋቱ 12 ሰዓት እስከ አምስት ሰዓት ባለው ጊዜ ውስጥ ድምፅ የሰጡት ሰዎች ቁጥር ከ200 በላይ መሆናቸውን የምርጫ አስተባባሪዋ ጨምራ አስረድታለች። የተቃዋሚው ፓርቲ መሪ ራይላ ኦዲንጋ የምርጫው ጊዜ እንዲራዘምና የምርጫ ኮሚሽኑ አመራሮች

በአዲስ እንዲተኩ ያቀረቧቸው ጥያቄዎች መልስ ካጡ በኋላ ደጋፊዎቻቸው በዚህ በዛሬው ዳግም ምርጫ እንዳይሳተፉ መመሪያ ሰጥተዋል። በመጀመሪያው ምርጫ ያሸነፉት ፕሬዚደንት ኡሁሩ ኬንያታ ቢሆኑም ጠቅላይ ፍርድ ቤቱ ውጤቱን ውድቅ አድርጎታል። ፕሬዚደንቱ ዛሬ ሲናገሩም ሀገሪቱ ዘጠና በመቶ የተረጋጋች ሰላማዊና፣ ህዝቡም ድምፅ እየሰጠ ነው ብለዋል። ድምፅ ለመስጠትም ሆነ

በምርጫው ላለመሳተፍ የወሰኑ ወገኖች መብትም እኩል መከበር አለበት ሲሉ አክለው አስረድተዋል። ፕሬዚዳንቱ ሁሩ ሲላስ ኦድዋይ ኦሙሴ የተባለ አንድ የኪቤራ ነዋሪ ድምፅ ላለመስጠት የደረሰበትን ውሳኔ በእግር ኳስ ጨዋታ ላይ የሚተገበር ሕግን በምሳሌነት ተጠቅሟል።

አንደኛው ቲም ለመጫወት ቢቀርብና ሌላው ቢቀር ግጥሚያ ስለማይኖር ለማየት አልሄድም ማለት ነው። በዚህ ምክንያት ነው መሳተፉን ያስወገድኩት። ፍሬድሪክ ሞንዲ ኦቴኖ በበኩሉ ሲያስረዳ ድምፅ ያልሰጠሁት የምፈልገው እጩ ተወዳዳሪ በምርጫው ስለማይሳተፍ ነው ብሏል። ኦቴኖ በስዋሂሊ ቋንቋ ያለው

ድምፅ አልሰጥም፣ ምክንያቱም ለፕሬዝደንት የምመርጠው ሰው የለም ነው። ዛሬ አብዛኞቹ የድምፅ መስጫ ጣቢያዎች ሰላማዊ ቢሆኑም አንዳንዶቹ ግን አልነበሩም።

ለምሳሌ የራይላ ኦዲንጋ ጠንካራ ይዞታ መሆኗ በሚነገርላት በምዕራባዊቷ ከተማ በኪሱሙ በርካታ የድምፅ መስጫ ጣቢያዎች ከጸጥታ ጋር በተያያዘ ሳይከፈቱ ቀርተዋል። የምርጫው ተቃዋሚ ሰልፈኞችም መንገዶችን ሲዘጉና እሳት ሲያቀጣጥሉ ታይተዋል። ከፖሊስ ጋር በተካሄደ ግጭትም አንድ ሰው በተተኮሰበት ጥይት ተመትቶ ሲሞት፣ ሌሎች ሦስት ቆስለዋል።

በናይሮቢ የኪቤራና ማታሬ አብዛኞቹ ድሆች በሚኖሩባቸው ቀበሌዎች ፖሊሶች አስለቃሽ ጋዝ ተኩሰዋል። ሰልፈኞች ድንጋይ ወርውረዋል። በመሃሉ ማታሬ ውስጥ አንድ ሰው በጥይት ተመጥቶ ሕይወቱ አልፏል። ዓለም አቀፉ የሰብዓዊ መብቶች ተከራካሪ ድርጅት አምነስቲ ኢንተርናሽናል ሠራተኞቹ ኪቤራ ውስጥ በትንሹ ዐሥራ ሁለት የሚሆኑ ወጣት ወንዶች የአንድ ድምፅ መስጫ ጣቢያ መግቢያ በር ለመዝጋት ሲሞክሩና

ፖሊስ ለመበተን አስለቃሽ ጋዝ ሲተኩሱባቸው አይተዋል ብሏል። በሞምባሳ የባንግላዴሽ ሰፈር ደግሞ በምርጫ ጣቢያ ግድግዳዎች ላይ የተለጠፉ እጩዎችን ፎቶግራፎች ሲያበላሹና የምርጫ ጣቢያውን ሠራተኞች ሲያባርሩ ታይተዋል። ፖሊስ ደርሶ ሕግና ሥርዓት ማስከበሩም ተዘግቧል። ዛሬ እስከ እኩለ ቀን ድረስ አብዛኛው የኬንያ የባህር ጠረፍ ግዛት ሰላማዊ ነው ተብሏል።

ሙይኸዋ ቤታ ቤት ላለው በደል ደርሶብኝ ጮሃለሁ ችያለሁ። ጩኸቴን ብትሰሙኝ ይኸዋ ቤታ ቤት ላለው በደል ደርሶብኝ እጮሃለሁ ችያለሁ

ልንገራች መልፋቴ መድከሜ ነበር እንዲስማማ ግን፣ እሷ በጭራሽ ምንም አልተሰማት። ጩኸቴን ብትሰሙኝ ይኸው አቤት አቤት ላለው በደል ደርሶብኝ ይጮኻለው ችያለው ጩኸቴን ብትሰሙኝ ይኸው አቤት አቤት ላለው በደል ደርሶብኝ ይጮኻለው

አድማጮች የምትከታተሉት በ19 ና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ስቱዲዮ ሰዓታችን በኢትዮጵያ የሰዓት አቆጣጠር ከምሽቱ ሶስት ሰዓት ከሰላሳ ሰባት ያመለክታል። አሁን ተከታዩን ቅንብር እናሰማችሁ።

የሶማሊያው ፕሬዚዳንት መሐመድ አብዱላሂ ሰሞኑን ኢትዮጵያ የገቡት በአልሸባብ ላይ ከሚካሄደው ውጊያ አንጻር ይበልጥ ድጋፍ ለማግኘት ጭምር መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ አስታውቀዋል። ፕሬዚዳንቱ አዲስ አበባ የገቡት በሞቅዲሾ ጥቃት ከተፈጸመ ከቀናት በኋላ ነው። ኢትዮጵያ ከዚህ በፊት እንዳደረገችው ጦርዋን ወደ ሶማሊያ ትልክ እንደሆነ ግን የውጭ ጉዳይ ሚኒስቴሩ ቃል አቀባይ አላረጋገጡም። እስክንድር ፍሬው ዝርዝር አለው።

በሞቃዲሾ የደረሰው የሽብር ጥቃት በመቶዎች የሚቆጠሩ ንጹሐን ዜጎችን ሕይወት በቀጠፈ በቀናት ውስጥ ነው የሶማሊያው ፕሬዝዳንት መሐመድ አብዱላሂ መሐመድ ወደ አዲስ አበባ የመጡት። በኢትዮጵያ በነበራቸው የአንድ ቀን ተኩል ቆይታም ከጠቅላይ ሚኒስትር ኃይለማርያም ደሳለኝና ከሌሎች ከፍተኛ ባለስልጣናት ጋር መወያየታቸው ተገልጿል። አንዳንድ ዓለም አቀፍ ዘገባዎች እንዳሉት ጉብኝታቸው አልሸባብን ከመዋጋት አንጻር የኢትዮጵያን ድጋፍ ለማግኘት ያለመ ነው። ኢትዮጵያ የአፍሪካ ሕብረት ላሰማራው የሶማሊያ የ

ሰላም ማስከበር ተልእኮ ወታደሮች ካዋጡ አገሮች አንዷ ናት። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ለአሜሪካ ድምጽ ሲናገሩ ፕሬዚዳንቱ ከጠቅላይ ሚኒስትሩ ጋር ያደረጉት ውይይት

በአልሸባብ ላይ ከሚደረገው ዘመቻ አንጻር የበለጠ ድጋፍ እየተጠየቀበት ጭምር ነው። አልሸባብ ላይ የሚካሄደው የተጠናከረ ወታደራዊ ዘመቻ ኢትዮጵያን ድጋፍ ጠይቀዋል። ኢትዮጵያ አሁን የምትገልጸው ድጋፍ ዓለም ወታደሮቿን በማሰማራት ገልጻለች። የሰላም አስከባሪ ኃይል ዛለ የሶማሊያ የጸጥታ ማውቀር እንዲጠናከር ድጋፍ ታደርጋለች። በሁለቱ ሀገሮች መካከል ያለውን ፖለቲካዊ ኢኮኖሚያ ግንኙነት ለማጠናከር ጥረት እያደረገች ነው። ፕሬዚደንቱ ከዚህ በፊት ኦፊሴላዊ ጉብኝት አድርገዋል። አሁንም ቆይታ አድርገዋልና ይሄ የሰሞኑ የሳቸው

የአዲስ አበባ ቆይታ ኢትዮጵያና ሶማሊያ የዲፕሎማሲያዊ ግንኙነት ጥንካሬ ማሳያ ተደርጎ ሊወሰድ ይችላል። ጉብኝቱን አስመልክተው የወጡ ዘገባዎች እንዳሉት ፕሬዝዳንቱ በአልሸባብ አሰቃቂ ጥቃትና በተከተለው የህዝብ ቁጣ ምክንያት ለአጣዳፊ መፍትሄ እየተንቀሳቀሱ ነው። አልሸባብን ለአንዴና ለመጨረሻ ጊዜ መደምሰስ በሚልም ጥቃት ለማካሄድ እየተዘጋጁ መሆኑን ዘገባዎቹ ጠቅሰዋል። እናም ከዚህ በፊት ጦሯን ወደ ሶማሊያ ያስገባቸውን

ከአልሸባብም ጋር በቀጥታ የተዋጋችውን የኢትዮጵያን ድጋፍ መጠየቃቸውን አመልክተዋል። ይህንን ያረጋግጡ እንደሆነ የጠየቅኳቸው ቃል አቀባዩ አቶ መለስ አለም ጠቅለል ያለ ምላሽ ነው የሰጡት። እንግዲህ አልሸባብ ላይ ወታደራዊ ዘመቻ ዓለም አቀፍ ማህበረሰብም ግንባር ፈጥሮ እየሰራ ያለው ረዥም ጊዜ አስቆጥሯል። ወታደራዊ ዘመቻ ተጠናክሮ እንዲቀጥል ይፈለጋል።

የሶማሊያ መንግስት የበለጠ መደገፍ የጸጥታው መዋቅሩ እንዲጠናከር የማድረግ ስራ ሁሉንም ነገር በወታደራዊ ዘመቻ ስለማትጨርሰው የሶማሊያን ኢኮኖሚያዊና ማህበራዊ መሰረተ ልማትና መዋቅር የማጠናከር ስራ ትኩረት ተሰጥቶት ሲሰራ የቆየ ነገር ነው። በዚህ ጉብኝትም እሱኑ የበለጠ ለማጠናከር ውሳኔ የተደረሰበት ተደርጎ ሊወሰድ ይችላል። ለአንዴና ለመጨረሻ ጊዜ በአልሸባብ ላይ ጥቃት መክፈት የሚለው እዚህ ላይ መታከል ይችላል።

እንግዲህ እንደዚህ አይነት ተቀጽላ ያስፈልገው ያስፈልገው እስክንድር አንድ ልትወስደው ትችላለህ። ግን ይሄ ቀደም ሲል የነበረ ወታደራዊ እንቅስቃሴ ያለ የበለጠ አጠናክሮ መቀጠል ያስፈልጋል። በተለይም በዚህ ጥቃት በርካታ ንጹሐን ዜጎች ተገለዋል። የሶማሊያ ሕዝብ ከሞቃዲሾ እስከ ባይደዋ ከኪስማዩ እስከ

ጆሃር ና ብለት ወይን ትልቅ ቁጣ ተቀስቅሷል። ሰላማዊ ሰልፍ ጭምር በመውጣት ሰልፍ ሁሉ በመውጣት እየተገለጸ ነው። ህዝቡ አልሸባብ ምን አይነት ባህሪ እንዳለው፣ ምን አይነት ጨካኝ ቡድን እንደሆነ

ያቃል። ይህንን በተግባር አሁን ደግሞ ያረጋገጠበት ሁኔታ ስለሆነ በመንግስትም በኩል ህዝቡን በተሻለ ሁኔታ ቀስቅሶ ይህንን ኃይል ለመዋጋት ይፈልጋል። ለዚህም የጎረቤት ሀገሮችን ጨምሮ የዓለም አቀፉ ማህበረሰብን ድጋፍ ይፈልጋል እና ከዚህ በፊት የተጀመረው ወታደራዊ እንቅስቃሴ ተጠናክሮ እንዲቀጥል እንደሚያስፈልግ የሚገልጽ ውሳኔ ተደርጎ መወሰድ አለበት፣ ለአንዴና ለመጨረሻ ጊዜ የሚለው ። ኢትዮጵያ ከዚህ በፊት አልሸባብን ለመውጋት ጦሯን አስገብታ እንደነበር ይታወቃል ወደ ሶማሊያ

አሁን በአሚሶም ስር በሰላም አስከባሪ ኃይል ስር ወታደሮች አሏት። ነገር ግን ከዛ በተጨማሪ ወታደሮች ለመላክና ከአሚሶም ጋር የሶማሊያ መንግስት ከአሚሶም ጋር የሚያደርገውን ውጊያ ለመቀላቀል እቅድ አላት።

እንዲህ አይነት ጉዳዮች ተነስተዋል፣ በዝርዝር በፕሬዚዳንቱና በኢትዮጵያ ጠቅላይ ሚኒስትር መካከል በነበረው ውይይት ማለት ነው። ጉዳዩ የሚመለከታቸው ሌሎች ዘርፎች አሉ እነሱ ማናገር ተገቢ ይመስለኛል። እንደ አውሮፓውያን አቆጣጠር ጥቅምት 14 በሞቃዲሾ የደረሰውን የሽብር ጥቃት ተከትሎ ኢትዮጵያ ያደረገችው ሰብአዊ ድጋፍም ለሶማሊያው ፕሬዚዳንት ወደ አዲስ አበባ መምጣት አንደኛው ምክንያት መሆኑን ቃል አቀባዩ አብራርተዋል።

የኢትዮጵያ መንግስት ሰባት ቶን የመድኃኒት እርዳታ አድርገዋል። የመድኃኒት እርዳታ መቼ ማለት ነው? ከሳምንቱ መጨረሻ ላይ ባለፈው ሳምንት መጨረሻ ላይ ከጥቃቱ በኋላ ድጋፍ ካረጉ አገሮች ውስጥ ኢትዮጵያ ዋነኛዋ ናት። የመድኃኒት ድጋፍ ብቻ ለምደረገው የህክምና ባለሙያዎችም ሄደው የሶማሊያ ዜጎችን የጥቃቱ ሰለባዎችን እንዲያክሙ እየተደረገ ነው ይሄ

ትልቅ የወንድማዊ መልእክት የሚያስተላልፍ ነው እና ፕሬዚደንቱ በዚህ ስሜታቸው መነካቱን ገልጸዋል። በኢትዮጵያና የሶማሌ ህዝቦች መካከል ያለውን ግንኙነት ወደ ህዝብ ለህዝብ ትስር የሚለውጠው ነው። በየትኛውም ሀገር መካከል ያለ ግንኙነት በጣም ዘላቂ የሚሆነው በህዝብ ለህዝብ መካከል እንደዚህ አይነት በጎ ግንኙነት ሲኖር ነው እና ለዚህም ምስጋናቸውን ገልጸዋል። አንደኛው ምክንያት እሱ ነው። ምክንያት የመጡበት አንደኛው ምክንያት እና ያነሱት ጉዳይ

ኢትዮጵያ መንግስት የኢትዮጵያ ህዝብ በዚህ አይነት ፈታኝ ሁኔታ ውስጥ ላሳየን አጋርነት፣ ወገንተኛነት ምስጋናችንን እንገልጻለን ብሏል። የኢትዮጵያ አየር መንገድ ወደ ሶማሊያ ሲበር ከሀያ ዓመት በኋላ የመጀመሪያ ጊዜ ነው።

ይሄም ሌላኛው ልዩ የሚያደርገው ጉዳይ ነው። በደስታ ነው የተቀበሉት። ብዙ እዛ አካባቢ የነበሩ የሶማሊያ መገናኛ ብዙኃን የሶማሊያ ማህበራዊ ሚዲያ ገጾች ላይ ማንበብ የሚቻለውም እሱ ነው። የፐብሊክ ዲፕሎማሲው ስራ እርዳታውን ይዞ ሲሄድ ማለት ነው። አዎ፣ እርዳታውን ይዞ ሐኪሞቹን ይዞ የኢትዮጵያ አየር መንገድ ሄዷል።

የሶማሊያው ፕሬዝዳንት መሐመድ አብዱላሂ መሐመድ ከኢትዮጵያ በተጨማሪ በአገራቸው ለሚገኘው የአፍሪካ ህብረት የሰላም አስከባሪ ኃይል አሚሶም ወታደሮች ባዋጡ ሌሎች ሀገሮችም ጉብኝት አድርገዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።

እስክንድርን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ19 ና በ22 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ወደ ተከታዩ ሳምንታዊ ቅንብር ነው የምናልፈው። ባህልና ማህበረሰብ። ባህልና ማህበረሰብ ለምሽቱ ከወጣቷ ገጣሚ ትዕግስት አለምነህ በግጥም ስራዎቿ

በስነ ግጥም እና በጥቅሉም በጥበብ ዙሪያ ያተኮረ ቃለ ምልልስ ነው ይዘው የቀረበው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ወደ ቅንብሩ። አለመታደል፣ ያልታደለች አገር በዚህም መባቻ ጥሬዋል። በሰለም በጣዞ ሽጉቻ አንዱ ሲቆሰቆስ፣ ሌላው ሲተረቱ እንደ ተወዘተ አንዳጅ ሲመሳተር

እጥር ምጥን ያለች ግጥሟን ያስቀደም ነው። አለምታደል የሚል ርዕስ የሰጠቻትን ግጥሟን ያነበበችልን ቀደም ብለን በመግቢያችን ያስተዋወቅናት ወጣቷ ገጣሚ ትግስት አለምነህናት። የምሽቱ ባህልና ማህበረሰብ እንግዳችን ቀደም ሲል ባህል ግን ምንድነው በተሰኘው ጠያቂ ግጥሟ የተዋወቀችው ትግስት የግጥም መድበሎቿን የዝምታ ጩኸትን በ2004፣ እልልታና ሙሾን በ2008 ዓ ም ለህትመት ብርሃን አብቅታለች።

ብዙዎች ስራዎች ያው አገራዊ ጉዳዮች ላይ ባህላዊ ሴቶች ላይ ያተኮረ ነው። እኔ የተወለድኩት ያደግኩት ጎጃም ነው እና ቋንቋውን ባህሉ ምንም የዛ አካባቢ ይሆናል ብዙ እና ያው ስሜቴን የሚኮረኩር መጽሐፍም፣ እንደርእሱ እልልታና ሙሾ ነው የሚለውና ስሜቴን የሚኮረኩር ስታዝን ስትከፋ ነው ሙሾ የምታወርደው እና በዛ ላይ ያተኮሩ ናቸው የኔ ግጥሞች።

እልልታና ሙሾ መጽሐፍሽ ነው። በስፋት አድማጮች ዘንድ የተዋወቁ ሁለት ስራዎችን የቅርብ ጊዜ ይመስለኛል ሞረሽ በሚል የደረሽው ና እንዲሁም ራስሽ እያነበብሽ በምስል ጭምር የሚታይ ከዚያ ቀደም ቀደም ብዬ ያስተዋወቅኩት ባህል ግን ምንድን ነው የሚለው ግጥምሽ አለ። ሌሎች ስራዎች አሉሽ ታስተዋውቂናለሽ? መጽሐፍ ጋ የተካፈቱ ናቸው በአብዛኞቹ ሌሎች ስራዎች አሉ። እነሱን ያው በመጽሐፍ መልክ ነው

ለሕዝብ ማድረስ የሚፈልገው ና አላወጧቸው ሚዲያ ላይ አልደረሱም፣ ግን አሉ። ከመጽሐፎቹ በኋላም የደረስኳቸው ብዙ አሉ። እስኪ ደግሞ ከግጥሞችሽ አንዱን እንስማና ወደ ወጋችን እንመለሳለን። ከዚህ መጽሐፍ ላይ ነው፣ አሁንም ከልልታና ሙሾ ላይ ነው ማነብልህ። ያልተሄተ ተውኔት ይላል። አዳራሹ ሞልቷል፣ በራሱ ተዘግቷል፣ ሰዓት የሸረፈው ተውኔቱ ጀምሯል።

አዲስ ነገር ያጣው ተመልካች ይንጫጫል፣ በተለመደ ድምጽ በአንድ ላይ ያፋጫል። ከአንድም ሁለት ሶስት እየተወኑለት የሚያየውን ድርሰት ታሪኩን እንዲቀየር በአንድ ሰሞን ሆይ ሆይ በተለሰ ጩኸት እረው ይላል። መተወን ቀጥሏል፣ ገናም ይደግመዋል። አይሰማ ደራሲው ለምን ከተባለ ማለት የቻለበት ህዝብ ነው አያችሁ ትላለች።

በሁለት ሺህ ሰባት አመተ ምህረት ውሳኔ በሚል ርዕስ በዋሽንግተንና በአዲስ አበባ መካከል በአንድ ጊዜ በተካሄደ የግጥም ጉባኤ የተነሳውን ቀደም ብለን የጠቀስነውን ባህልን ግን ምንድን ነው የሚለውን ደግሞ እንስማ። ባህል ግን ምንድን ነው? ስንት ጊዜ የረገጥኩት፣ ስንት ጊዜ አዳለጠኝ፣ ስንት ጊዜ የጠበቅኩት፣ ስንት ጊዜ አመለጠኝ። ባህል ግን ምንድን ነው? እስኪ የሚያስረዳኝ

ከብራኩ ሲከፈል ከመኖር አንድምታ ባህል ማለት ምነው ቃል በቃል ሲፈታ፣ ወግ ልማድናው ስትል እናቴን ሰምቼ አደርገውን ላደርግ በእግሯ ተተክቼ ዝሆናውን ልሆን እኔም ወጉን ጀመርኩ ጥጡን አባዝቼ ጭኔን እየገለጥኩ እንዝርቴን አሹሬ ቀጭን ፈትል ፈትል ወግ ባህል አይደለ ለአባ ወራዬ ከሰካራም ጥለት ዳኖን አስበልት

ከኮፍታሪት ዘሃ መነንን መርቼ አገሬ የሸመ የገለት አስቆርቼ ደረ ባርጎ እንዲዋብ ሲመሽ ወደ ማታ አሰርቼ ነበር ሸጋ ድርብ ኩታ። ዳሩ ምን ያደርጋል ባህር ማዶ ሄዶ ባመጣው ካቦርታ እየተጀቦለ የኔው ቀጭን ኩታ፣ ለት አንድ ቄቲታይ ለብል መና ሆረ። ባህል ግን ምንድን ነው?

ጠያቂም ወደ ውስጥ ገባ ብሎ የሚመረምር ብቻ ሳይሆን የምንኖርበትንም የራሳችንን የምንለውንና ከእጃችን የሌለ የሚመስለውን የሚጠይቅ ነው። ከተጨባጭ ሁኔታዎች ጋር መሄድ መቻል አለመቻሉን ትጠይቂያለሽ። ምንድን ነው የኮረኮረሽ? አንደኛ ነገር የኔ የሚባል ነገር እየጠፋ ነው። የምታየው ሁሉ የኛ የምንለውን ነገር በአደባባይ እያጣነው ነው፣ ከአለባበሳችን ጀምሮ

እንዳለ ስብህናችንንም እያጠሉ ብዙዎቻችን። ያ ነው መነሻዬ። እንደገና ትልልቅ አባቶች፣ በጣም በድሜ የገፉ ሰዎች የዘንድሮ ልጆች ምናምን ብለው ወቀሳ ነው የሚያመጡት። እና የምንወቀስበትን አሁን ላይ ያለው ትውልድ መወቀስ የማይገባበት ደረጃ ላይም አለ። ምክንያቱም ሪዝኖች አሉ። ያንን የሚያደረግበት ግን ሪዝን አለ ብሎ

እንደፈለጋው የራስ ማንነትን ማጣትም የለበትም። ሁለቱንም ነው ለማንሳት የፈለግኩት ዜጋ። ለፕሮግራሙ የተመደበው ሰዓት አለቀ። ከትዕግስት ጋር የጀመርነው ወግ ተጀመረ እንጂ አላበቃም። በሚቀጥለው ሳምንት እንመለሳለን። ትዕግስትን አመሰግናለሁ።

አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የሚሰራጨውን ቅንብራችን ነው። አሁን የመጨረሻውን በማደግ ላይ ባሉ ሀገራት ላይ ያለውን የካርቦን ልቀት መጠንና የኃይል አጠቃቀም የተመለከተ አውደ ጥናት ዛሬ በአዲስ አበባ ተጀምሯል። አውደ ጥናቱ ነገ እንደሚከፈት በሚጠበቀውና የተለያዩ ሀገራት ባለሙያዎች ለሚሳተፉበት ዓለም አቀፍ ስብሰባ መንገድ የሚጠርግ ነው። እስክንድር ፍሬው ተከታዩን ዘገባ ልኳል።

ሀገራት ወደ ከባቢ አየር በሚለቁት የካርቦን ዳይኦክሳይድ መጠን ገንዘብ ወይም ቀረጥ ማስከፈል፣ ካርቦን ፕራይሲንግ፣ በካይ ከሆነው የኃይል አጠቃቀም ዘመኑ ወደሚጠይቀው ከካርቦን ነፃ የኃይል አጠቃቀም መሸጋገር የዛሬው አውደ ጥናት ትኩረቶች ናቸው። አዘጋጆቹ የከባቢ አየርና የአየር ንብረት ምርምር ማዕከል፣ የኢትዮጵያ የልማት ምርምር ተቋም፣ ከባቢ አየር ለልማትና የዓለም ባንክ ናቸው።

ዋነኞቹ የከባቢ አየር በካዮች ያደጉት ሀገራት ናቸው። አውደ ጥናቱ የካርቦን ልቀት መጠንንና የኃይል ሽግግርን በማደግ ላይ ካሉ ሀገራት አንጻር መመልከቱ ግን ከዚህ እውነታ ጋር እንደማይቃረን

አዘጋጆቹ ይናገራሉ። በኢትዮጵያ የልማት ምርምር ኢንስቲትዩት የአካባቢና የአየር ንብረት ምርምር ማዕከል ዳይሬክተር የሆኑት ዶክተር ኃይለ ስላሴ መድህን ይህንኑ የሚያብራሩት በተለምዶ የምናስበው ታዳጊ ሀገሮች እውነትም በአየር ንብረት ለውጥ በጣም ተጠቂ ናቸው፣ ነገር ግን በዚህ በኩል ብዙም የሚያደርጉት ነገር የለም የሚል አሳሰብ ነው የሚቀድመው። ነገር ግን ይሄ የተሳሳተ አሳሰብ ነው። እንደ ኢትዮጵያ ያሉ ታዳጊ ሀገሮች የእድገት አቅጣጫቸውን ከአየር ንብረት ለውጥ መቋቋም በሚችል

መንገድ ማደግ እንዳለባቸው ነው ጥናቶች የሚያሳዩት። አረንጓዴ ኢኮኖሚ መገንባት እንዳለባቸው፣ ይሄም ለነሱ አዋጪ እንደሆነ እንዲሁም እንደሚቻል የ21 አንደኛው ክፍለ ዘመን የእድገት መስመርም የተሻለ መንገድ እንደሆነ ጥናቶች ያሳያሉ። ይሄም ይመስለኛል ኢትዮጵያ የክላይሜት ሬዚለንት ግሪን ኢኮኖሚ የሚባለው ስትራቴጂዋ በ2019 ጀምሮ በፈረንጆች አቆጣጠር የተጀመረው ማስፈጸም ደግሞ በ2011 የተጀመረው ስለዚህ ይሄ አዲስ የእድገት አቅጣጫ እንደሚቻልና የተሻለ

እንደሆነ ነው የምናምነው። እና አሁን ይሄ ስብሰባ የመረጣቸው ጉዳዮች ስንመጣ የካርበን ፕራይሲንግ ማለትም የካርበን ልቀት ላይ ዋጋ ማውጣት በቀረጥ መልክ ማለት ነው። እያንዳንዱ ሀገር በሚለቀው የካርቦን ዳይኦክሳይድ መጠን እንዲከፍል ቀረጥ ማለት ነው። ይሄ ማለት እንግዲህ ዋናው መሰረታዊ ሀሳቡ ምንድን ነው? ካርበን የካርበን ልቀት ዋጋ ከተቀመጠበት እና ይሄ ደግሞ በቀረጥ መንገድ አገሮች ካስፈጸሙበት ልክ እንደሌላው ቀረጥ የካርበን ልቀት

የሚያመርቱ ድርጅቶች ባህሪ ይቀየራል የካርበን ልቀታቸው ይቀንሳሉ አንዱ እንግዲህ አካባቢውን አየር በአዎንታዊ መንገድ ይጠቅማል ማለት ሌላው ጥቅሙ ገቢ ይሰበሰብበታል ይሄ የተሰበሰበው ገቢ ደግሞ አረንጓዴ በሆኑ ኢንቨስትመንቶች ይውላል ማለት ነው ከኃይል ሽግግር አንጻር የሚደረገው ውይይትም እንደ ኢትዮጵያ ላሉ ታዳጊ ሀገሮች ያለው ፋይዳ ከፍተኛ መሆኑን ነው ዶክተር ኃይለስላሴ የሚናገሩት

የዓለም ባንክን በመወከል ከዋሽንግተን የመጡት የድርጅቱ ቀጣይነት ያለው ልማት የኃይል የከባቢ አየርና የአየር ንብረት ስራ አስኪያጅ ተመራማሪው ማይክ ቶማን ናቸው። የካርቦን ልቀት መጠንን መቀነስ ሁሉም ሀገሮች የገቡበት ስምምነት መሆኑን የገለጹት በ1992ቱ የተባበሩት መንግስታት

የአየር ንብረት ለውጥ ማዕቀፍ ስምምነት የወል የሆነ ነገር ግን የተለያዩ ኃላፊነቶች እንደሚኖሩን መግባባት ላይ ተደርሶ ነበር። ይህ በማደግ ላይ ያሉ አገሮች ችግሩን እንዳልፈጠሩትና ለመፍትሔውም ቀዳሚ ሚና መጫወት እንደማይኖርባቸው ዕውቅና የሰጠ ነው። የሀብታሞቹ አገሮች ኃላፊነት መሆኑን የጠቆመ ነው።

In the Paris Agreement in 2015, we did have a global agreement where every country, including Ethiopia, chose to put forward a commitment that it be

በግልጽ እንደ ኢትዮጵያ አነስተኛ ገቢ ያላቸው አገሮች በተናጠል ሲታይ ለዓለም አቀፉ የአካባቢ አየር ችግር የሚያበረክቱት አነስተኛ ነው። ነገር ግን መንግሥት እንደ ተረዳው የካርበን ልቀትን መቆጣጠር የአየር ንብረትን የሚቋቋም አረንጓዴ ኢኮኖሚ ስትራቴጂ አካል ሊሆን ይገባል። በፓሪስ የተደረገው ዓለም አቀፍ ስምምነት አካልም ነው። ይህ በፋንታው የአየር ንብረት ለውጥን የመቋቋም አቅምን ሊያሳድግ ይችላል።

የዛሬው አውደ ጥናት ነገ የሚጀመረው ዓለም አቀፍ ስብሰባ መንደርደሪያ መሆኑን አዘጋጆቹ ገልጸዋል። ነገ የሚጀመረውና የዓለም አቀፍ የምርምር ተቋማት መረብ የሆነው ከባቢ አየር ለልማት የተሰኘው ተቋም የሚያዘጋጀው ስብሰባ በየዓመቱ በተለያዩ ሀገራት የሚካሄድ ነው። ከመቶ በላይ ተመራማሪዎችና ሌሎች እንግዶችም እንደሚሳተፉበት ነው የተጠቆመው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።

አሁን አሁን ደግሞ የዜና ማጠቃለያ እናንባለን። ህገወጥ ስኳር እየተዘዋወረ ነው በሚል በአምቦ ከተማ ዋና መንገድ ላይ ለተቃውሞ በወጡ ሰዎች ላይ የመከላከያ ሰራዊት አባላት ተኩስ ከፍተው አስር ሰዎችን ገድለዋል ሲሉ የአምቦ ከተማ የኮሚኒኬሽንስ ጉዳይ ኃላፊ ለአሜሪካ ድምፅ ሬዲዮ ተናገሩ። ከ15 ሰዎች በላይ ደግሞ ቆስለዋል ብለዋል። የሰራዊቱ አባላት እርምጃን ተከትሎ

ሰልፈኞች በቁጣ የጭነት መኪናዎችን ማቃጠላቸውን ቃል አቀባዩ ተናግረዋል። የአሜሪካ ድምጽ ሬዲዮ ያነጋገራቸው የከተማ ነዋሪዎች አሁን ከተማዋ መሳሪያ በደገኑና በታጠቁ ትልልቅ መኪናዎች ተሞልታለች ብለዋል። ኬንያ ውስጥ ዛሬ የተካሄደው የፕሬዝዳንታዊ ማጣሪያ ምርጫ በፖሊሶችና በተቃዋሚዎች መካከል ግጭት አስከትሏል። ተቃዋሚዎች በሚበዙባቸው አካባቢዎች ደግሞ

የምርጫ ጣቢያዎች ሳይከፈቱ ቀርቷል። በግጭቱ ቢያንስ ሁለት ሰዎች በተኩስ ተገድለዋል። የምርጫ ኮሚሽን ኃላፊ ፋውላ ቼፑቲ በምዕራብ ኬንያ ተቃዋሚዎች በሚበረቱባቸው አራት ወረዳዎች ላይ በጸጥታ ተግዳሮት ምክንያት ምርጫው እስከ መጪው ቅዳሜ ድረስ እንዲዘገይ መደረጉን አስታውቀዋል። የዩናይትድ ስቴትስ መከላከያ ሚኒስቴር ባለሥልጣኖች ኒጀር ውስጥ በያዝነው ወር

አራት አሜሪካውያን ወታደሮች ስለተገደሉበት እስላማዊ መንግስት ነኝ የሚለው ቡድን ስለከፈተው የድፈጣ ውጊያ ለዩናይትድ ስቴትስ የምክር ቤት አባላት ዛሬ ማብራሪያ ሰጥተዋል። የፔንታጎን ማለት የዩናይትድ ስቴትስ ምክትል መከላከያ ሚኒስቴር ሮበርት ጋርመን እና የአየር ኃይል ሜጀር ጀኔራል አልበርት ኤልተን ከሀገሪቱ የህግ መወሰኛ ምክር ቤት የወታደራዊ ኃይሎች ኮሚቴ ጋር በዝግ ስብሰባ ተነጋግረዋል።

የህግ መምሪያው ምክር ቤት የወታደራዊ ኃይል ኮሚቴ ደግሞ ለብቻው ተሰብስቦ አዳምጧል። የካታላን ክልል ፕሬዚደንት ካርለስ ቤግመንት ከስፓኝ የመገንጠል ጉዳይ ቀውስ ማስከተል በቀጠለበት በአሁኑ ወቅት በክልሉ የቅድሚያ ምርጫ ለማካሄድ የሚቻልበት ሁኔታ የለም በማለት እንዴት መግፋት እንደሚቻል የስፓኝ ምክር ቤት እንዲወስን ጠይቀዋል።

ከመጪው ሳምንት ጥቅምት 24 ቀን ጀምሮ ፕሬዚደንት ዶናልድ ትራምፕ ለ12 ቀናት የእስያ ጉብኝት ወደ ጃፓን፣ ደቡብ ኮሪያ፣ ቻይና፣ ቪየትናም ያመሩና በእስያ ፓሲፊክ ሀገሮች የኢኮኖሚ ጉዳይ ላይ ይካፈላሉ። አድማጮች፣ ለምሽቱ የያዝነውን በዚሁ ማብቃታችን ነው። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ።